በሶማሊያ ዋና ከተማ ሞቃዲሾ የአገር ውስጥ ተፈናቃዮች በተጠለሉበት ካምፕ በወታደሮች መካከል በተካሄደ የተኩስ ልውውጥ እስካሁን በታወቀው መረጃ ሰባት ሰዎች መገደላቸው ተዘግበዋል። የዓይን እማኞች እንደገለጹት የተኩስ ልውውጡ የተሰማው ተፈናቃዮች የምግብ እርዳታ መቀበያ ካርድ ለመውሰድ ተሰልፈው በመጠባበቅ ላይ በነበሩበት ወቅት ነው። የመጠለያ ካምፑ ነዋሪ የሆነች ሀቢባ አብዱራህማን የተባለች አንዲት የተፈናቃይ ለአሜሪካ ድምጽ በሰጠችው ቃል ወታደሮቹ ተፈናቃዩን ወደ ሰልፉ በማስጠጋት ላይ ሳሉ ነው ጠመንጃ እስከ ማንሳት የደረሰው ብጥብጥ የተቀሰቀሰው አንድ የሞቃዲሾ የሚዲያ ሆስፒታል ሰራተኛ እንዳስረዱት ከሟቾቹ የዘጠኝ ወር ጨቅላና የሰማኒያ አምስት አመት እድሜ ባለጸጋ አዛውንት ይገኙበታል። በተኩስ ልውውጡ ሌሎች ቁጥራቸው አስር የሚደርስ ሰዎች መቁሰላቸውንም ባለስልጣናቱ ተናግረዋል። ባለፉት አመታት ውስጥ በተከታታይ የአካባቢውን በመታው ድርቅና ለአመታት የዘለቀው ብጥብጥ ሳቢያ በብዙ ሚሊዮኖች የሚጎመቱ ሶማሊያውያን በእርዳታ እህል ጥገኛ እንደሆኑ እንዲሆኑ አድርጓቸዋል።